ካለፉት ሶስት ወራት ወዲህ በኢትዮጵያ እየተስተዋለ የሚገኘው የብሔር ግጭትና በገዢው ፓርቲ አባል ድርጅቶች መካከል እየተስተዋለ የሚገኘው የእርስ በርስ ፍትጊያ ሀገሪቱን ወዴት ሊመራት እንደሚችል በእርግጥም በልበ ሙሉነት መናገር አዳጋች ነው። የሕግ ባለሙያ የሆኑት ዶክተር ፍጹም አቻሜለህ እንደሚሉት ዲያስፖራው አሁን በሀገሪቱ ውስጥ እየተፈጠረ ያለውን የፖለቲካ ሁኔታ ግምት ውስጥ በማስገባት አዲስ የትግል አካሄድ ማሰናዳት አለበት ይላሉ። ውጭ ያለው የተቃዋሚ ኃይል ታክቲክ መቀየር ሊኖርበት ይችላል። የአጭር ጊዜ ታክቲክ መለወጥ፣ ማሸጋሸግ፣ ሀሳብ መለወጥ ሊኖርበት ይሆናል። ምክንያቱም አሁን ከምታየው ሪቶሪክ ና ከአጀንዳዎች አንጻር የቲፒኤልኤፍ የበላይነት እየከሰመ ይመጣ ይመስለኛል። ይሄንን የቲፒኤልኤፍ የበላይነት እየከሰመ መምጣቱን እውቅና ሰጥቶ ታክቲክ ቀይሮ ሌላ አይነት የትግል ዘዴ ማድረጉ በጣም አስፈላጊ ይመስለኛል። በአሁኑ ሰዓት ጋዜጠኛ ኢሳያስ ልሳኑ እንደሚለው ደግሞ አሁን በኢትዮጵያ እየተስተዋለ ያለው የፖለቲካው ጥንቀት በጥንቃቄ ካልተያዘ የሀገሪቱ ሕልውና እንዲያከትም ሊያደርግ የሚችል አደጋ ይዞ ሊመጣ ይችላል። ስለዚህም ዲያስፖራው ሊጫወተው የሚገባው ሚና እርቀ ሰላም የሚወርድበትን ሁኔታ መፍጠርና የአንድነት ስሜትን ለማዳበር የሚረዱ እቅዶችን የመንደፍ ሚና ሊኖረው ይገባል ይላል። ዲያስፖራው ሊጫወተው የሚችለው ሚና ብዬ የማስበው በተለይ በእርቅ የአንድነት ስሜት እንዲዳብር በማድረግ ማዕከሉ እንዳይፈርስ ኢትዮጵያ የምትባለው ሀገር በዚህ በፖለቲካ ውጥንቅጥ የተነሳ ከማትወጣው አዘቅት እንዳትገባ ለማድረግ የሚያስችሉ መላዎችን ወይም ዘዴዎችን ሊነድፍ ሊቀርጽ፣ እነዛንም ቀርጾ ሌሎችን አስተባብሮ ሊጓዝ ይገባል ብዬ አምናለሁ። በተለይ በተለይ ዲያስፖራ መጠንቀቅ ያለበት በጣም ጽንፈኛ የሆነውን አመለካከት፣ ጽንፈኛ የሆነውን አካሄድ አገር ሊያፈርስ የሚችል ምክንያቱም ሀገሪቱ ከራሷ ከውስጧ ውጪ ከውጭም ደግሞ ጠላቶች ያሏት ናት እና የጠላቶች እጅ እንዳይገባበት እና ሀገሪቱ መካከሉ ፈርሶ ሁላችንም ማጣፊያው እንዳይቸግረን ዲያስፖራው በጣም በሰከነ ጥበብ በተሞላ ሁኔታ ይሄንን አሁን ያለንበትን ውጥንቅጥ አሁን ያለነውን ተግዳሮት ለመፍትሄው የምንተጋ እንድንሆን የሚያስችል መንገድ በመቅረጹ ረገድ ዲያስፖራ ትልቅ ሚና አለው ብዬ አምናለሁ። ጋዜጠኛና ገጣሚ ቴዎድሮስ ጸጋይ በበኩሉ የኢትዮጵያ ብሔርተኝነት አቀንቃኝ ወይም የአንድነት ኃይል የሆነው ኢትዮጵያዊ ዲያስፖራ አራት መሰረታዊ ችግሮቹን በመቅረፍ በአሁኑ ሰዓት ላለውም ሆነ ለወደፊቱ የሀገሪቱ ፖለቲካ የራሱን አስተዋጽኦ ማበርከት አለበት ይላል። አንደኛ ግልጽ የሆነ ጥቅሞቹንና ፍላጎቶቹን ለይቶ ያለማወቅ፣ መርሆቹን ለይቶ ያለማወቅ ችግር እመለከታለሁ። ሁለተኛው በግልጽ የተደራጀ የ መብት ማስጠበቂያ ወይም ተጽዕኖ ማድረሻ ጠንካራ ተቋማት አልሰራም። ተቋም ላይ ያለመመስረት ነገር ይስተዋላል። ሌላኛው ደግሞ ዳያስፖራ ነጻነትን ይጠይቃል፣ ግን በውስጡ ከእርስ የተለየ ሀሳብ የሚያስተናግዱትን ያለ ምሕረት ሲቀጠቅጥ ደግሞ ይስተዋላል። አራተኛውና በጣም ቁልፍ የምለው ነጥብ ደግሞ ምንድን ነው? ዳያስፖራ ዋና ተዋናይ አድርጎ ራሱን ይቆጥራል። ይሄ በእኔ ግምት ስህተት ነው ባይ ነኝ። ሀገር ውስጥ የሚካሄደውን ለነጻነት የሚካሄድ ትግል መደገፍ ያለበት መሆኑን ዘንግቶ ፊት ለፊት እንደ ዋና ተዋናይ ሆኖ ሲሰራ እመለከታለሁኝና እነዚህ እነዚህን ነገሮች አርሞ ተቋም ሰርቶ የተለያየ ሀሳብ ለማስተናገድ የሚያስችል በራሱ በተግባር ዲሞክራሲና ነጻነትን አሳይቶ ድጋፍ መስጠት እንደሆነ ሚናው አውቆ የሚችለውን ሁሉ የሚያደርግና የተደራጀ ቢሆን አሁን ካለው በብዙ የተሻለ ገንቢ ዲያስፖራ መሆን ይችላል ብዬ አስባለሁ። ለዶይቸ ቬለ ለተጠናቀረው ዘጋ وفي المقابل نثنى اله الدينين كواشنغتون دي سي